The voice ባለፈው ዓመት መጋቢት መጀመሪያ ላይ ከተነሳው ህከትና ግድያ ሸሽተው ኬንያ ጊዜያዊ መጠለያ ውስጥ የነበሩ ስደተኞችን ወደ ቀበላያቸው መመለሱን የሞያሌ ወረዳ አስተዳደር ገልጿል። የኬንያ መንግስት ስደተኞችን ወደ ቀበሌያቸው የመለሳቸው የከትላንት በስቲያው እሁድ መሆኑን የወረዳው አስተዳደር አቶ ባገጃ ሞርጌ ለአሜሪካ ድምፅ ተናግረዋል። ናይሮቢ ዘጋቢያችን ገልሞ ዳዊት ከሞያሌ ተጨማሪ አለው። ባለፈው እሁድ ነበር የኬንያ መንግስት ከሞያሌ ሸሽተው ሰሎሎ ደንበላ ፈቻና ጊዜያዊ መጠለያ የነበሩ የኢትዮጵያ ሞያሌ ስደተኞችን የመለሳቸው። የኬንያ መንግስት ተፈናቃዮቹ በኬንያ በስደተኝነት መኖር የማይፈልጉና ወደ ሀገራቸው መመለስ የሚፈልጉ ናቸው ቢልም ስደተኞቹ በግድ ከጊዜያዊ መጠለያ ተባረናል ይላሉ። አቶ ገልመዲዳ የሁለት ልጆች አባት ናቸው። ደንበላ ፈቻና አልቀንሳ ሁዳን ፖሊሲ ኬንያ መኑ ከጠዋቱ አስራ አንድ ሰዓት ላይ የኬንያ ፖሊስ መጥቶ ድንኳናችንን ሰብሮ አስወጣን። የተባበሩት መንግስታት ባልደረቦችም እዛው ትተውን ነው የሄዱት። የኬንያ ፖሊስ በስምንት አውቶቡሶች አሳፍሮ እዚህ ሞያሌ አደረሰን። ሞያሌ ስንደርስ ደግሞ ሁሉም የመንግስት ኃላፊዎች በያቤሎ ስብሰባ ላይ መኖራቸውን የተነገረን። እዚህ ከደረስንም በኋላ ሶስት ነፍሰ ጡሮች ወልደዋል። ወዴት እንደምንወስዳቸው ግራ ስለገባንም ከመሀከላችን ሶስት ሰዎችን መርጠን እርዳታ ጥየቃ ወደ ሞያሌ ወረዳ አስተዳደር ላክን። ተፈናቃዮች ወደ የቀበሌያቸው መመለስ ፍላጎት ቢኖራቸውም ለትራንስፖርት የሚሆን ገንዘብ እንደሌላቸው ይገልጻሉ። ከእሁድ ጀምሮ በሞያሌ ቦሌ አካባቢ ሰፍሮ ስላሉ ተመላሾች ጉዳይ የሞያሌ ወረዳ አስተዳደር ተጠይቋል። አቶ ባጋጃ ሞርጌ የሞያሌ ወረዳ አስተዳደር ናቸው። ማኔሮስን ናኖራኮ ሸዋባሬ ቱማሜዳ ቡቃኒትን ደማኔሮም ስሉችን ባየሳኒ ደቢስነቱረ በጊዜው በሞያሌ ሸዋበር የተፈጠረውን ችግር ሸሽተው የሄዱት ተፈናቃዮች ወዲያው እንዲመለሱ አድርገናል። ከዚያ በኋላም በጊዜያዊ መጠለያው የነበሩት እንዲመለሱ ሽማግሌዎችን ልከን ስንጠይቃቸው ነበር። አሁን የመጡት በአካባቢያችን ሰላም መኖሩን አስመልክቶ ከኬንያ መንግስት ጋር ከተነጋገርን በኋላ እንዲመለሱ የተደረጉ ናቸው። እዚህ ከደረሱም በኋላ ከተለያዩ አካባቢዎች የመጡ በመሆናቸው ባለን አቅም ሁሉ ትራንስፖርት አዘጋጅተን ወደ የመጡባቸው ቀዬዎች እንዲመለሱ አድርገናል። አቶ ባጋጃ ሁሉም ተፈናቃይ ወደ የቤቱ መመለሱን አክለው ተናግረዋል። ከሰሎሎ ደንበላ ፈቻና ጊዜያዊ መጠለያ እንዲመለሱ የተደረጉት ተፈናቃዮች እንዴት እንደተመለሱት ተጠይቀው የኬንያ መንግስት በጉልበት እንደመለሳቸው ነው የሚናገሩት። ስለ ሁኔታው የኬንያ ስደተኞች ጉዳይ ተጠይቀው አንድ የቢሮው ባልደረባ እንደሚከተለው መልስ ሰጥተዋል። ቁጥራቸው ሁለት መቶ ሰባት የሚደርሱ ስደተኞችን በፈቃዳቸው ወደ ካኩማ የስደተኞች ካምፕ እንዲዛወሩ አድርገናል። መንግሥት ሌላ የስደተኞች መጠለያ በሞያሌ እንዲቋቋም ስለማይፈልግ ነው ፈቃደኛ የሆኑትን ለማዘዋወር ወሰን ነው። ነገር ግን በኬንያ ተገን መጠየቅ የማይፈልጉትን ወደ ሀገራቸው መመለስ ይፈልጉ እንደሆን ከጠየቅን በኋላ ወደ ሀገራቸው እንዲመለሱ እያደረግን እንገኛለን። በግዳጅ የመለስ ነው ሰው ግን የለም። እኚህ የኬንያ ስደተኞች ጉዳይ ባልደረባ ተምላሾች ያነሱትን ሰሞታን አጣጥለዋል። የተፈናቃዮቹ ጊዜያዊ መጠለያ የነበረው ደንብ ላፍቻና በይፋ ስለመዘጋቱ ጠይቀው ለአሁኑ የተለየ ውሳኔ አለመኖሩን አክለው ተናግረዋል። ለአሜሪካ ድምፅ ገልመው ዳዊት ከናይሮቢ